የማኅበራዊ መገናኛ ዘዴዎች ቅኝት። ጤና ይስጥልኝ አድማጮች። የዛሬው ዝግጅታችን ደብዛው ጠፍቶ የሰነበተው ጋዜጠኛ በዘጠኝ ቀኑ ከታፈነበት መለቀቁ፣ የሃይማኖቶች የመሰለው ውዝግብ በኢትዮጵያ እንዲሁም የነዳጅ ዘይት ዋጋ ጭማሪ በኢትዮጵያ የተሰኙ ርዕሶች ላይ የተሰጡ አስተያየቶችን ጨምቀን ይዘናል። በመንግስት ጸጥታ ኃይሎች እሁድ ሚያዝያ 23 ቀን 2014 ዓ ም ከቤቱ የተወሰደው ጋዜጠኛ ጎበዜ ሲሳይ ለዘጠኝ ቀናት የነበረበት አድራሻ ሳይታወቅ በያዝነው ሳምንት መጀመሪያ ዓይኑን ተሸፍኖ ራሱን ቤቱ ደጃፍ ላይ እንዳገኘ ገልጿል። በጤንነቱ ላይ ምንም ነገር እንዳልደረሰም ተናግሯል። ጎሳዬ ወልደ ስላሴ የተባሉ የማህበራዊ መገናኛ ዘዴዎች ተጠቃሚ በአስተያየታቸው አሳዛኝ አገር ይላሉ። የሚለዋወጥ መንግስት ሁሉ ያለፈው ውን እያወገዘ የባሰ አፋኝ የሚሆንበት ያልታደለች ሀገር። እንኳን ጉዳት ሳይደርስብህ ለልጆችህና ለቤተሰብህ አበቃህ። አራት ዓመት ሳይሞላው ይህ አስተዳደር ከወያኔ አገዛዝ የባሰ ጨቋኝና ዘራፊ ይሆናል ብሎ ማመን ይከብዳል። ግን የረሱት እንደወጡ መውረድም እንዳለና እንደሚጠየቁም መርሳታቸውን ነው የሚገርመው ሲሉ አስተያየታቸውን ይደመድማሉ። አጥፊ ጋዜጠኛ መታሰር አለበት ሲሉ አስተያየታቸውን የሚጀምሩት ታምሩ ኖፕ የተባሉ የመገናኛ ብዙኃን ተጠቃሚ ለሀገር ሰላም ተጠንቅቆ የሚሰራ ማን ታስሮ ያውቃል? ጋዜጠኛ ላይ የወንጀልም የፍትሐ ብሔርም የወጣ አዋጅ አይቀርላቸውም ሕጋዊ ልጓም ማበጀት ግድ ነውና ሲሉ በዚህ ሰሞን ታስቦ የዋለውን የመናገር ነፃነት የደፈቀ የመሰለ አይነት አስተያየት አስቀምጠዋል። ዳኒ መኮንን የተባሉ የማህበራዊ መገናኛ ተጠቃሚ በበኩላቸው አሜን እንኳን ለቤታ በቃህ። የኔ ጎበዝ መያዝ ሳይሆን ተይዘህ ብዙ እንዳንተ በግፍ የታሰሩትን ያስለቀክና ያስፈታህ ንጹህ እውነተኛ የኢትዮጵያ ምርጥ ጋዜጠኛ ነህ። ሌሎች ጋዜጠኞች መማር ካለባቸው ካንተ ከጀግናው መማር ይገባቸዋል። ጎበዜ፣ የኔ ጎበዝ እድሜና ጤና የዛሬዋ ልደታ ትስጥህ ሲሉ አስተያየታቸውን ደምድመዋል። ኦማር እሸቱ የተባሉ አስተያየት ሰጪ በበኩላቸው ሕግና መንግስት የሌላት ሀገር እየሆነች ነው። አንድ ሀገር ዜጎች የሚዳኙበት ፍትሃዊ ሕግና ሕጉን ተግባራዊ የሚያደርግ ጠንካራ መንግስት ያስፈልጋል። እንዳለመታደል ሆኖ እኛ ሁለቱም የለንም። እንደ ከብት ተነድተን እንታጎራለን። መብትና ግዴታ የለም ሲሉ አስተየታቸውን ደምድመዋል። ሰኤዳ ይማም በጣም ያሳፍራል እንደ ሀገር ውርደት ነው ይላሉ በአስተያየታቸው። ያውም መሀል አዲስ አበባ የፌዴራል መንግስት መቀመጫ በተባለ ቦታ በጥያቄ አስተያየታቸውን ያበቃሉ። ባለፈው ሚያዝያ 18 ጎንደር ከተማ ውስጥ ታጣቂዎች በከፈቱት ተኩስ ሰላማዊ ሰዎች መገደላቸውን ሀብት ንብረት መውደሙን፣ ቤተ እምነቶች መቃጠላቸውን የኢትዮጵያ የሃይማኖት ተቋማት የጋራ ጉባኤ አውግዟል። የጉባኤው አባላትና የተለያዩ ሃይማኖት ተጠሪዎች እዚያው ጎንደር ውስጥ ባደረጉት ውይይት ለተገደሉት ሰዎች ቤተሰቦች ካሳ እንዲሰጥና የወደሙ ተቋማትን በጋራ መልሶ ለመገንባት ተስማምተዋል። ካሳዬ ወንድሙ የተባሉ አስተያየት ሰጪ በክርስቲያኑና በሙስሊሙ መካከል ጦርነት እንዲነሳ ተቀናጅታችሁ ስትሰሩ የነበራችሁ፣ ለደረሰባችሁ የፖለቲካ ክስረት መጽናናትን እንመኛለን ሲሉ አስተያየታቸውን ያበቃሉ። ኢዮብ አለሙ የተባሉ የማህበራዊ መገናኛ ተጠቃሚ ወንጀል የሰራ ለዚያውም ንጹሐን ጾመኞችን ቀብር ላይ በሐዘን ላይ እያሉ የገደለ ለፍርድ ካልቀረበ ካልተቀጣ፣ የኢትዮጵያ ሕዝብ ተረባርቦ ፍትህ ካልሰጠ ፈጣሪን እፈራለሁ ቢል ውሸቱን ነው። ወንድሙን ንቋል። ነገ በኔ ላይ ቢደርስ ብሎ ማሰብ አቅቶታል። በተለይ ግፍ መፍራት አቁሟል ማለት ነው። ፍትህ! በግፍ ለተገደሉት ሙስሊም ወንድሞች ፍትህ! በማያገባቸው ለተገደሉ ክርስቲያን ሁሉ ህግ ይከበር! ለኢትዮጵያ ሰላም ሲባል፣ አስተያየታቸውን ያበቃሉ። ጥላሁን ምትኩ በበኩላቸው በስልጤ ዞን በቅርቡ ቃጠሎ ደርሶባቸው የነበሩ የእምነት ተቋማትን መልሶ የመገንባት ስራ መጀመሩ እንደተጠበቀ ሆኖ አጥፊዎች በየትም ቦታ ያሉ እንዲህ አይነት ድርጊት ውስጥ የተሳተፉ ያስተባበሩ በህግ ሊጠየቁና የህግ የበላይነት ሊረጋገጥ ይገባል። አለበለዚያ ዛሬ የተገነቡት ነገ እንደማይወድሙ ማረጋገጫ የለም። ዛዲቅ ኡስማን በበኩላቸው ይህ ሁሉ ለአመታት የተሰበከ የጥላቻ ንግግር ውጤት ነው። በቤተ እምነት መንፈሳዊ ነገር መስበኩ ቀርቶ ጦር የሚያማዝዙ ሰበካዎች እየተጧጧፉ ዓመታት ተቆጥረዋል። ዛሬ እያየን ያለነው የእነዚህን ሰበካዎችን ውጤት ገፈቱን ነው እየተደገሰ ያለው የከፋ ነው ሲሉ አስቴታቸውን ደምድመዋል። እውነተኛ ሽማግሌ በሀገሪቱ ላይ ያለ አይመስለኝም ሲሉ አስተያየታቸውን የጻፉት ከድር ሙዘይን፣ እውነተኛ ሽማግሌ ቢኖርማ በስሜት የሚነዳ ወጣት ሃይ የሚለው ባልጠፋ ነበር ሲሉ አስተያየታቸውን አስቀምጠዋል። ምን ላለው እንዳሻው የተባሉ የማህበራዊ መገናኛ ዘዴዎች ተጠቃሚ አገሪቱ በልዩነት የተመሰረተች ስለሆነ እኮ ነው እና በመቻቻልና በልዩነት የተሞሉ አብሮነትን የሚያጎለበቱ ተቋማት ከሌላት እናንተስ በምን መልኩ በጋራ ትመራት ላላችሁ ሲሉ በጥያቄ አስተያየታቸውን ደምድመዋል። የኢትዮጵያ መንግስት ከሚያዝያ 30 ቀን 2014 ዓ.ም አንስቶ የነዳጅ ዋጋ ላይ ጭማሪ አድርጓል። ለዋጋ ማስተካከያው ምክንያት የሆነው የዓለም አቀፍ የነዳጅ ምርቶች የመሸጫ ዋጋ በከፍተኛ ሁኔታ መጨመር እንደሆነ መንግስት አስታውቋል። የምን ዋጋ ማስተካከያ ነው? ጥርት ባለ አማርኛ የዋጋ ጭማሪ ነው የሚባለው ሲሉ አስተያየታቸውን የጻፉት ፍቅር ማሻ የተባሉ የፌስቡክ ተከታታይ ናቸው። አኒ ካሳ በበኩላቸው ናይጄሪያ ባለ ነዳጅ ሀገር ነች፣ ግን ደግሞ በነዳጅ ዋጋ መናር ምክንያት የሀገር ውስጥ የአየር በረራዎች ሰርዛለች እና ይህ ውድነት የመጣው ከቤንዚን እጥረት አይደለም ሲሉ አስተያየታቸውን ሰጥተዋል። ሚኪ ጥበቡ የተባሉ የፌስቡክ ተከታታይ በአስተያየታቸው ቤንዚንና ነጭ ናፍጣ ዋጋቸው መቀራረቡና መጥበቡ ተገቢ አይመስልም። ምክንያቱም አብዛኛው የነጭ ናፍታ ተጠቃሚ መኪኖች አገልጋዮች ናቸው። እነዚህ ግልጋሎት የሚሰጡ መኪኖች ድጎማ ቢደረግላቸው ጥሩ ነው። መንግስት እልህ የተጋባው ቤንዚን ከሚጠቀሙ መኪኖችና ከተማውን ከሚሞሉ ተሽከርካሪና ባለሀብቶች ጋር ነው። እና የናፍታ ተጠቃሚ መኪኖችም ከኑግ ጋ የተገኘ ሰሊጥ አብረተወቀጥ እርምጃ እየተወሰደባቸው ነው ሲሉ ሀሳባቸውን ጽፈዋል። ዳንኤል ጌታቸው የተባሉ የፌስቡክ ተጠቃሚ በበኩላቸው ከሁሉም መንግስት ሁኔታውን በአግባቡ ማስተዋል አቅቶታል። ድጎማውን መቀጠል ይሻለው ነበረ። በአጠቃላይ የኢኮኖሚ ቀውስ ከመፍጠር ሰው ለምን ኑሮውን ተቋቋመ ይመስላል። ሁሉም ነገር ልክ አለው። በዚህ ሁኔታ ውስጥ ሀብታሞች ምንም አይነኩም። እንደውም መካከለኛ ገቢ ያለውን ከባለሀብቱ የባሰ ማራራቅ ነው። ሎጂስቲክ ለአንድ አገር ኢኮኖሚ ዋልታ ነው። መንግስት ይህንን በወሬ ብቻ ያውቀዋል። እናም ለሌቦች መንገድ ይከፍታል፣ ድግስ በየጊዜው ይደግሳል። የነሱ ኢትዮጵያና የእኛ ኢትዮጵያ ይለያያል እንዴ? ነዳጅ ብቻ አይደለም የመንግስት አገልግሎት ክፍያም ጨምሯል፣ ሌላም ሌላም። እየመረጣችሁ ህዝብ ባታማርሩ ይሻላል ሲሉ አስተያየታቸውን ጽፈዋል። ወልጫፉ ነጋሽ ገብረ የተባሉ የፌስቡክ ተከታታይ በበኩላቸው ለዋጋ መናር ሁሉ ምክንያት አንድ ነገር ነው ባይ ናቸው። ለዚህ ሁሉ የዋጋ ጭማሪ መነሻው ፋሽስታዊው የሩሲያ የጦር ኃይል ዩክሬንን በመውረሩ ነው። በዓለም ላይ የነዳይ ዘይትና የምግብ ምርት ዋጋ ጨምሯል፣ እጅግ ጨምሯል ሲሉ አስተያየታቸውን አስቀምጠዋል። አድማጮች በማህበራዊ መገናኛ ዘዴዎች የተሰጡ አስተያየቶችን ያሰባሰብንበት ዝግጅታችንን እዚህ ላይ አበቃን። አዜብ ታደሰ ነኝ። ጤና ይስጥልኝ።